የዲደብሊው ዜና ጤና ይስጥልኝ አድማጮች። የመስቀልን በዓል ለምታከብሩ በሙሉ እንኳን ለብርሃነ መስቀል አደረሳችሁ። በቅድሚያም አርስተ ዜና በተለያዩ ቦታዎች የጸጥታ ችግርና ግጭት ውስጥ ለምትገኘው ኢትዮጵያ ሰላምና አንድነት እንዲመጣ በዘንድሮ የደመራና የመስቀል በዓል ምእመናንና የሃይማኖት አባቶች ተማጸኑ። በኦሮሚያ ክልል ምስራቅ ሸዋ ዞን ሉሜ ወረዳ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የረዥም ጊዜ አገልጋይ አረጋዊ ካህን ከአራት የቤተሰብ አባሎቻቸው ጋር ማንነታቸው ባልታወቁ በተባሉ አካላት በግፍና በአሰቃቂ ሁኔታ ተገደሉ። የጀርመን መንግስት በመካከለኛው ምስራቅ ዘላቂ ሰላም ለማስፈን ፖለቲካዊ ግፊት ማድረጉን እንደሚገፋበት አሳወቀ። ዜናው በዝርዝር በተለያዩ ቦታዎች የጸጥታ ችግርና ግጭት ውስጥ ለምትገኘው ኢትዮጵያ ሰላምና አንድነት እንዲመጣ በዘንድሮ የደመራና የመስቀል በዓል ምእመናንና የሃይማኖት አባቶች ተማጸኑ። ትናንት በዋዜማው የደመራ ማብራት ስርዓት የጀመረው የመስቀል በዓል በዛሬው ዕለትም በሀገር ውስጥና ከሀገር ውጭ እየተከበረ ነው። በትናንትና ዕለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመስቀል ደመራ በዓል በአዲስ አበባ መስቀል አደባባይ ተከብሯል። የደመራ ማብራት ስነስርዓቱ በዋሽንግተን ዲሲና አካባቢዋም በደማቁ ታ መከናወኑ ታውቋል። በተለይም በሜሪላንድ ግዛት በሰሜን አሜሪካ የዋሽንግተን ዲሲና አካባቢዋ ሀገረ ስብከት ሊቀ ጳጳስ አቡነ ፋኖኤል ሰባቱን አብያተ ክርስቲያናት እየመሩ ደመራውን በማስለኮስ ባሰሙት ንግግር ሰላምና ፍቅረን ተማጽነዋል። ዛሬም ብርሃን ያስፈልገናል። ዛሬም በድንግዝግዝ ውስጥ ነው ያለነው። ዛሬም በሞት ጥላ ውስጥ ነው ያለ ነው ዛሬም በጥላቻ ውስጥ ነው ያለ ነው እግዚአብሔር ከምድራችን ያንሳልን፣ ሰላሙን፣ ፍቅሩን፣ አንድነቱን ያብዛልን። መድኃን ያለም የመስቀልን በዓል የሚያከብሩ በተለያዩ ቦታዎች ያሉ ምእመናን የተቸገሩና አቅመ ደካሞችን በገንዘብና ቁሳቁስ በመርዳት ድጋፍ ማድረጋቸውን ዘጋቢዎቻችን ገልጧል። የጸጥታ ችግር ባለበት በአማራ ክልል የዘንድሮ የደመራና መስቀል በዓላት በአብዛኛው በአደባባዮች በተለመደው መንገድ ቢከበሩም በየሰፈሩና መንደሩ በኅብረት የሚደረገው ዝግጅት ግን መቀዛቀዙን ነዋሪዎች ለዶችቬሌ ገልጧል። በኦሮሚያ ክልል አንዳንድ አካባቢዎች የሚስተዋለው የጸጥታ ችግር ደግሞ የቤተሰቦች ን መገናኘት በመገደቡ የተለመደውን የበዓሉን ድባብ ማደብዘዙ ተዘግቧል። በኦሮሚያ ክልል ምስራቅ ሸዋ ዞን ሉሜ ወረዳ አረጋዊ ካህን አራት የቤተሰብ አባላቶቻቸውን ጨምሮ ማንነታቸው ባልታወቁ አካላት በግፍና በአሰቃቂ ሁኔታ ተገደሉ። ቀሲስ ወልደ ኢየሱስ አያሌው ከቤተሰቦቻቸው ጋር የጥቃቱ ሰለባ የሆኑት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምስራቅ ሸዋ ሀገረ ስብከት በሉሜ ወረዳ ሞጆ ከተማ አቅራቢያ ቢቃ ቅዱስ ሚካኤል ቤተ ክርስቲያን ለ41 ዓመታት ከዲቁና እስከ ደብር አስተዳዳሪነት ባገለገሉበት ነው። ልጃቸው ዲያቆን ምልአከ ወልደ ኢየሱስም በዲቁና የሚያገለግል እንደነበር ተዘግቧል። ካህኑ ከባለቤታቸው ከሶስት ወንድ ልጆቻቸውና አንድ ሴት ልጃቸው ጋር መስከረም 15 ቀን 2017 ዓ ም ለትናንት አጥቢያ በውድቅት ሌሊት ከቤታቸው ማንነታቸው ያልታወቁ በተባሉ ኃይሎች ከተወሰዱ በኋላ በአሰቃቂ ሁኔታ ታርደውና ተቆራርጠው መገደላቸውን የሉሜ ወረዳ ቤተ ክህነት ስራ አስኪያጅ መልአከ ሰላም ቆሞስ አባ ሳይፈ ገብርኤል ገረመው ለዶቼቬሌ ተናግሯል። ማንነታቸው ባልታወቀ ውጤት ማለት ነው፣ ለሊት ነው። ይህም አደጋ የደረሰባቸው ስድስት ቤተሰቦች ናቸው። የታረዱት ምስቱ ህይወታቸው ሲያልፍ ስድስተኛዋ በአጋጣሚ ህይወቷ ተርፎ የጥቃቱ ስለባ የቤተ ክርስቲያኒቱ አገልጋይና ቤተሰቦቻቸው ስርዓተ ቀብር የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ አቡነ ጎርጎሪዎስ የቤተ ክርስቲያኒቱ አገልጋዮችና ምእመናን በተገኙበት ዛሬ በሞጆ ከተማ ቅድስት ሥላሴ ቤተ ክርስቲያን መፈጸሙ ተገልጧል። ነው ሊነሳ ችሏል። ሁኔታው ብዙ ምቹ ስላልነበረ ክሬናቸው ተሰብስቦ መጥቶ ደጃቸው እስከሚደርስ ሰዓት ስለሄደ ዛሬ ቅዱስ ሥላሴ ቤተክርስቲያን ሰአት ሰት መስርአት እንዲከናወን የአገረ ስብከቱ ስራ አስኪያጅ የደረሰውን አሰቃቂ የግፍ ግድያ ፖሊስና መላው የጸጥታ ኃይሉ ከመሰረቱ እንዲመረምሩ መጠየቃቸውንም አስረድቷል። ዜናውን የላከልን የአዲስ አበባ ወኪላችን ስዩም ጌቱ ነው። በሰሜን ዳርፉር ዋና ከተማ ኤልፋሸር የሱዳን ፈጥኖ ደራሽ ኃይል ዛሬ አደረሰ በተባለው ጥቃት በትንሹ 18 ሰዎች መገደላቸውን የፈረንሳይ ዜና አገልግሎት ዘገበ። ግድያው የተፈጸመው የፈጥኖ ደራሽ ኃይሉ የገበያ ስፍራን በመድፍ በመደብደቡ እንደሆነም የዜና ምንጩ አክሏል። ሱዳን ውስጥ ከአንድ ዓመት ከመንፈቅ በፊት የተቀሰቀሰው ግጭት በርካታ የጎሳ ጥቃቶችን በመክፈት በዓለም ትልቁ የሀገር ውስጥ መፈናቀል ቀውስ ሁኗልም ተብሏል። ይህ ከቦን ከተማ የራይኖንዝ አቅራቢያ የሚያሰራጨው የዶች ቬሌ ሬዲዮ ዜና ነው። በእስራኤል ጦርና በሊባኖስ ሂዝቦላ ታጣቂ ቡድን መካከል እየተባባሰ በመጣው ግጭት በአየር ድብደባ ህጻናት መገደላቸውን የተባበሩት መንግስታት ድርጅት የህጻናት መርጃ ድርጅት አወገዘም። ዛሬ ማለዳ ላይ በነበረ የአየር ጥቃት ብቻ ቢያንስ 25 ሰዎች መገደላቸውን ሮይተርስ የዜና ምንጭ ዘግቧል። ዓለም አቀፍ ድርጅቱ በቤሩት የቦምብ ድብደባ የተገደሉት ህጻናት ቁጥር አስደንጋጭ ነው ብሏል። የእስራኤል ጦር ጀቶች ከዛሬ ማለዳ አንስቶ እስከ 8 ሰዓት ድረስ ብቻ 25 ዙር የቦምብ ድብደባ መፈጸማቸውን የሊባኖስ ባላደራ መንግስት የጤና ሚኒስትር ፊራስ አቢያድ ተናግሯል። يعني نحن للأسف الاعتداءات لا تزال مستمرة. إن دلهم تعدل هنا تقطعوا شو قد تلوال. كليلي جمروس كهون كهيا مستبلا يسمع تعطوا كاو الجوز وسقسلوال. كل من دم النادر كاو قدروا كي يكلوا شو الناس تدار بما كتت. بيتنا منيستير بكل بزر زريق أربعة. بما فيها الأقدي والمحافظات. እስራኤል ካለፈው ሳምንት ወዲህ ፊቷን ከጋዛ ወደ ሊባኖስ አዙራለች። ካለፈው ሰኞ አንስቶም የእስራኤል ጦር የሂዝቦላ ኢላማዎችን ሲል የገለጣቸውን ቦታዎች በጦር ጀቶቹ ሊባኖስ ውስጥ ባደረሰው የቦምብ ድብደባ ሰባት መቶ ሰዎች ተገድለዋል። እንደ ሊባኖስ የጤና ሚኒስቴር ከሆነ አብዛኞቹ የተገደሉት ሰላማዊ ሰዎች ናቸው ሲል የፈረንሳይ ዜና አገልግሎት ዘግቧል። በሰኞና ማክሰኞ የቦምብ ድብደባ ብቻ ሀምሳ ሕፃናት መገደላቸውንም አክሏል። ሂዝቦላ በዩናይትድ ስቴትስ ጀርመንና በርካታ የሱኒ አረብ ሀገራት አሸባሪ ተብሎ የተፈረጀ በኢራን የሚደገፍ የሊባኖስ የሺያ ፖለቲካ ፓርቲና ወታደራዊ ክንፍ ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን የሚደራጁ የጦር ግንባሮችን እስራኤል ለመከላከል ትገደዳለች ማለታቸውም ተሰምቷል። የጀርመን መንግስት በመካከለኛው ምስራቅ ዘላቂ ሰላም ለማስፈን ፖለቲካዊ ግፊት ማድረጉን እንደሚገፋበት አሳወቀም። የጀርመን የውጭ ጉዳይ ሚኒስትር አናሌና ቤርቦክ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ትናንት ባሰሙት ንግግር መጠነ ሰፊ አካባቢያዊ ፍጥጫ በመካከለኛው ምስራቅ ዘላቂ ደህንነት አያሰፍንም ብሏል። ውጭ ጉዳይ ሚኒስትሯ እስራኤልና ፍልስጤም ጎን ለጎን በሰላም የሚኖሩበትን ፖለቲካዊ መፍትሄ በማፈላለጉ ረገድ አገራቸው ጀርመን ተስፋ እንደማይ እንደማይቆርጥ ተናግሯል። በመንግስታቱ ድርጅት ጠቅላላ ጉባኤ ፊት ባሰሙት ንግግር እስራኤል ዘላቂ ሰላም ማግኘት የምትችለው በፍልስጤምም ዘላቂ ሰላም ሲኖር ነው። ፍልስጤምም እንደዛው በተመሳሳይ ብሏል። Because lasting security for Israelis. ምክንያቱም የእስራኤል ዘላቂ ሰላም ዕውን ሊሆን የሚችለው በፍልስጤምም ዘላቂ ሰላም ሲኖር ብቻ ነው። ተቃራኒውም እንደዛው ነው። የፍልስጤም ዘላቂ ሰላም ዕውን የሚሆነው በእስራኤልም ዘላቂ ሰላም ሲኖር ብቻ ነው። ውጭ ጉዳይ ሚኒስትሯ በሊባኖስ የተኩስ አቁም ስምምነት እንዲደረግም ጥረት ማድረጋቸው እንደሚቀጥሉ ገልጧል። እንደ ጀርመን ሁሉ በርካታ ሀገራት በእስራኤልና ሂዝቦላ መካከል በአስቸኳይ ተኩስ አቁም እንዲደረግ ግፊት እያደረጉ ነው። በስተ መጨረሻም የስፖርት ዜና በፓሪስ ኦሎምፒክ በ800 ሜትር የብር ሜዳሊያ የተቀዳጀችው ኢትዮጵያዊቱ አትሌት ጽጌ ዱጉማ ሴቶች ብቻ በተካፈሉበት የመጀመሪያው የኒውዮርክ የሩጫ ፉክክር አሸነፈች። ጽጌ በተመሳሳይ ርቀት በ800 ሜትር ትናንት የተከናወነውን ውድድር ያሸነፈችው አንድ ደቂቃ ከ57.43 ሰከንድ በመሮጥ ነው። ብርቱ ተፎካካሪ የነበረችው ኬንያዊቷ ማሪ ሞራ በ62 ማይክሮሰከንድ ተከትላ ሁለተኛ ወጥታለች። ጃማይካዊቷ ናቶያ ጉሌ ቶፒን ከጽጌ በ1 ሰከንድ ከ20 ማይክሮሰከንድ ተበልጣ ሶስተኛ ደረጃ አግኝታለች። የአትሎስ ውድድር አሸናፊዎች ከዳያመንድ ሊግ ሁለት እጥፍ በሆነ መልኩ የ60 ሺህ ዶላር ሽልማት ማግኘታቸውን ሮይተርስ ዘግቧል። አትሎስ በሚል የተሰየመው ውድድር ከዋክብት ሴት አትሌቶች ይበልጥ እንዲያንጸባርቁ ለማስቻል በሚል በቱጃሩ አሌክሲስ ኦሃኒያን የተቋቋመ ነው። የኦሎምፒክ ባለድሏ ኬንያዊቷ ሯጭ ፌይዝ ኪፒጎን በ1500 ሜትር አሸናፊ ሆናለች። ፓሪስ ውስጥ ተከታታይ ሶስተኛ የኦሎምፒክ ድሏን ያስመዘገበችው ፌዝ ውድድሩን ያሸነፈችው አራት ደቂቃ ከ4.79 ሰከንድ በመሮጥ ነው። ኢትዮጵያዊቷ አትሌት ድርቤ ወልተጂ አራት ደቂቃ ከ5.58 ሰከንድ በፌዝ ለጥቂት በ79 ማይክሮሴከንድ ተቀድማ ሁለተኛ ደረጃ አግኝታለች። ሌላኛው አትሌት ጉዳፍ ጸጋይ ኬንያዊቷ ሱዛን ሎካዮ ኤጆሬን ተከትላ በአራተኛነት አጠናቃለች። ይህ ዶቼ ቬለ ሬዲዮ ነው። አድማጮች ዜናውን ለማጠናቀቅ አርስተ ዜናውን በድጋሚ እናሰማለን። በተለያዩ ቦታዎች የጸጥታ ችግርና ግጭት ውስጥ ለምትገኘው ኢትዮጵያ ሰላምና አንድነት እንዲመጣ በዘንድሮ የደመራና የመስቀል በዓል ምዕመናን የሃይማኖት አባቶችም ጭምር ተማጸኑ። በኦሮሚያ ክልል ምስራቅ ሸዋ ዞን ሉሜ ወረዳ ሞጆ አካባቢ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የረዥም ጊዜ አገልጋይ አረጋዊ ካህን ከአራት የቤተሰብ አባሎቻቸው ጋር ማንነታቸው ያልታወቁ በተባሉ አካላት በግፍና በአሰቃቂ ሁኔታ ተገደሉም። የጀርመን መንግሥት በመካከለኛው ምስራቅ ዘላቂ ሰላም ለማስፈን ፖለቲካዊ ግፊት ማድረጉን እንደሚገፋበት አሳወቀ። ዜናው በዚሁ አበቃ። መልካም ጊዜ፣ ጤና ይስጥልኝ። ለዓለም ዜናው ማንተጋፍቶት ስለሽን አመሰግናለሁ።